ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ነሐሴ 21 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። አስተናጋጆቻችሁ ሶሎሞን አባትና ጤና ይስጥልን፣ እኔም አዲሱ አበበ ነው። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ስራ የማቆም አድማ መጡ። አንድ የአየር ትራፊክ ተቆጣጣሪ ከመርከብ ካፕቴን ወይም ከመካከለኛ የአሮፕላን አዛሪ ደሞዝ እኩል ለተቀራራቢ ሊከፈለው ይገባል ይላል። በዛ ደረጃ እንኳን ባትከፍሉም፣ በዛ ግማሽ እንኳን ሰዎች ከፍሎ ይገባል ነው ጥያቸው። አቶ ፍጹም ጥላሁን የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር ፕሬዚዳንት ናቸው። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዲሬክተር ኮሎኔል ወሰናቅል ወሰንየለህ ሁነኛው በረራው አልተጓጎለም ይላሉ። እየሰሩ ያሉት ከነዚህ ውጭ ያልፈረሙት የሀገሪቱ አየር ክልል መዘጋት የለበትም ይሄ ከፍተኛ የሀገር በደልና ሀገር ላይ ትልቅ ጥፋት መፈጸም ነው የሚሉ ናቸው እየሰሩ ያሉት እንጂ፣ ከነዚህ ከሰባ አራቱ ውስጥ አንድም ሰው ገብቶ በስራ ላይ የለም። በአብይ ርዕስ ይዘናል። ዘገባውን አዲሱ አርዕስተ ዜናውን ያሰማናል። ቀደም ሲል እንደገለጥ ነው፣ የደሞዝ ጭማሪ የጠየቁ የትራፊክ ተቆጣጣሪዎች በአድማው ምክንያት ያጋጠመ የአየር መስተጓጎል እንደሌለ መገለጡ፣ የቀድሞው የሶማሌ ክልል ፕሬዚዳንት አብዲ ኢሌ በቁጥጥር ስር መዋላቸው፣ ፖሊስ የቀድሞውን ብሔራዊ መረጃና ደህንነት ተቋም ጸረ ሽብር ግብረ ኃይል ለማስተባበሪያ መምሪያ ኃላፊ በሰኔ 16ቱ የቦምብ ጥቃት እንደጠረጠራቸው፣ የኬንያ ፕሬዚዳንት ሁሩ ኬንያታ ዛሬ ዋይት ሀውስ ውስጥ ከፕሬዚዳንት ትራምፕ ጋር መገናኘታቸው ዋና ዋና ዜና ናቸው። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አብዲ ኢሌ በሚል መጠሪያም የሚታወቁት የቀድሞው የሶማሌ ክልል ፕሬዝዳንት አብዲ መሐመድ ኡመርና ሌሎች ስድስት የክልሉ ምክር ቤት አባላት በዛሬ ዕለት በቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምፅ ገልጠዋል። ኮሚሽነሩ ሐምሌ 27 2010 በቀድሞው የክልሉ ፕሬዝዳንት አመራር ሰጪነት በተቀነባበረ ወንጀል የ96 ሰዎች ሕይወት ማለፉንም ተናግረዋል። በዚህ ላይ መጽሔት ዘገባ ይኖረዋል። በብሔራዊ መረጃና ደህንነት ተቋም የጸረ ሽብር ግብረ ኃይል ማስተባበሪያ የቀድሞ የመምሪያ ኃላፊ ላይ ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ ፍርድ ቤት ፈቀደ። መለስካቸው አማህ ተጨማሪ አለው። ፖሊስ ለፌዴራሉ አንደኛ ደረጃ ፍርድ ቤት ተረኛ ችሎት ቀደም ሲል በነበረው ቀጠሮ ሰባት ቀን ተጨማሪ ምርመራ ጊዜ ተፈቅዶለት የነበረ ቢሆንም ሌላ ተጨማሪ የአስራ አራት ቀን ምርመራ ጊዜ እንዲፈቀድለት ጥያቄ አቅርበዋል። የጥያቄውን ምክንያት ሲያብራራም ሰኔ 16 ቀን 2010 ዓ ም በአዲስ አበባ መስቀል አደባባይ ጠቅላይ ሚኒስትር አብይ አህመድን ለማመስገንና ያለውን ድጋፍ ለማሳየት በወጣው ህዝብ ላይ የቦምብ ጥቃቱን የፈጸሙት በብሔራዊ መረጃና ደህንነት ተቋም የቀድሞ የጸረ ሽብር ግብረ ኃይል መምሪያ ኃላፊ አቶ ተስፋዬ ኡርጌ ከሳቸው በታችና ከበላያቸው ካሉ የተቋሙ ባልደረቦች ጋር በግብረ አበርነት ማስተባበራቸውን ለፍርድ ቤቱ ተናግረዋል። ፖሊስ አክሎም የቀድሞው መምሪያ ኃላፊ ሌላም የሚጠረጥሩበት ወንጀል አለ ብለዋል። እንደ ፖሊስ ከሆነ በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች በተቀሰቀሱ ግጭቶች ተጠርጥረው ቤታቸው ሲፈተሽ ቦምብና የጦር መሳሪያዎች ተገኝተዋል። ስለሆነም የጠየቀው ተጨማሪ የ14 ቀን የምርመራ ጊዜ እንዲሰጠው አመልክቷል። የተጠርጣሪው ጠበቃ ይህን ቢቃወሙም ፍርድ ቤቱ የተጠርጣሪው የምርመራ መዝገብ እንደሚያስረዳውና ፖሊስም እንዳስረዳው የወንጀሉ ድርጊት ወደ ሽብር ተግባር ሊወስድ የሚችል ከባድ ድርጊት እንደሆነ በመረዳቱ ተጨማሪውን የ14 ቀን ጊዜ ለፖሊስ ፈቅዷል። ለጳጉሜ 1 2010 ዓ ምህረትም ተለዋጅ ቀጥሮ ሰጥቷል። ሰኔ 16 ቀን በመስቀል አደባባይ በተሰነዘረው የቦምብ ጥቃት የሁለት ሰዎች ሕይወት አልፎ በመቶ የሚቆጠሩ ሰዎች ለከባድና ቀላል የአካል ጉዳት መዳረጋቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። የሕወሓት ማዕከላዊ ኮሚቴ ከነሐሴ 18 እስከ ነሐሴ 20 ስብሰባ አካሂዷል። ማዕከላዊ ኮሚቴው ከስብሰባው በኋላ ባወጣው መግለጫ የድርጅቱ አመራር ለሕዝቡ ሰላምና ልማት አስፈላጊ የሆነ መስዋዕት ለመክፈል ዝግጅቱን ወይም መዘጋጀቱን ገልጧል። አስራሶስተኛ የፓርቲውን ጉባኤ አስመልክቶ መወያየቱን የገለጸው ማዕከላዊ ኮሚቴ ጉባኤውን በማንኛውም መንገድ ለማሰናከል በሚደረግ እንቅስቃሴ ላይ ወይም የሚደረግ እንቅስቃሴን እታገላለሁ ይላል። ሙልጌታ ጽብሃ ዘገባ አልኳል ከመቀሌ። የህዝባዊ ወያነ ሐርነት ትግራይ ማዕከላዊ ኮሚቴ ለሶስት ቀናትን ባካሄዱ ስብሰባ የክልሉና የአገሪቱ ወቅታዊ ሁኔታዎች መሰረት በማድረግ በልማት ቀጣይ ፖለቲካዊና ማኅበራዊ ስራዎች ውይይት ማካሄዱ ባወጣው የአቋም መግለጫ አመላክቷል። የልማትና የመልካም አስተዳደር እንዲሁም የዲሞክራሲ ሥራዎችን ወደ ከፍተኛ ደረጃ ለማሳደግ በምሁራን የተካሄዱ ጥናቶች የደረሱበት ደረጃ የህዝቡን ፍላጎት በሚያሟላ መንገድ አቅጣጫ ማስቀመጡም ገልጿል። በትግራይ የተለያዩ አካባቢዎች የኢትዮጵያና የኤርትራ የሰላም ሂደት በመደገፍ በህገ መንግስቱና ፌዴራላዊ ስርዓቱም እየደረሰ ያለው ጥቃት በመቃወም የተካሄደው ሰላማዊ ሰልፍ የህዝቡን ብስለትና ጥንካሬ የሚያሳይ ነው ሲልም አድንቆታል። በተጨማሪ የህዝቡ የድርጅቱ አባላትና አመራሩ አንድነት አስፈላጊ ነው ያለው ማዕከላዊ ኮሚቴው በአንድነታችን ላይ የሚደረግ ዘመቻ እንታገለዋለን ሲል ገልጿል። የድርጅቱ አመራር ለአንድነት፣ ለሰላምና ለልማት አስፈላጊ የሆነ መስዋዕትነትም እከፍላለሁ ብሏል። የድርጅቱ ቀጣይ ጉባኤ አስመልክቶ እንደተወያየም ማዕከላዊ ኮሚቴው ባወጣው መግለጫ አመላክቷል። ጉባኤውም በአሁኑ ጊዜ ያለውን ትግል መሰረት ያደረገ ድርጅቱ ጠንክሮ የሚወጣበትም ይሆናልም ብሏል። ፓርቲው በጉባኤውም ዴሞክራሲያዊ በሆነ አንድነቱና ጽናቱን ጠብቆ በአሁኑ ጊዜ በክልሉና በሀገሪቱ ያጋጠሙ ያሉትን ፈተናዎች ብሎ ባስቀመጣቸውን ለመከላከል በሚያስችል ሁኔታ ሊሆን እንደሚገባም መወሰኑም ገልጿል። የድርጅቱ አስራ ሶስተኛ ጉባኤ በማንኛውም መንገድ ለመረበሽ የሚደረግ እንቅስቃሴ ከህዝቡና ከአባላቱ ጋር በመሆን እንደሚቋቋሙም እምነቱን ገልጿል። በትግራይ ክልል በህጋዊ መንገድ የሚደረግ የተደራጅና ያልተደራጁ የፖለቲካዊ እንቅስቃሴዎች ዴሞክራሲውን ለማጎልበትና የህዝቡን ሁለንተናዊ ጥቅም ለማረጋገጥ ያለው ትርጉም የላቀ መሆኑም ማዕከላዊ ኮሚቴው በመግለጫው አመላክቷል። ከሁሉም ህገ መንግስታዊ ስርዓቱና የህዝቡን ክብርና ጥቅም አስቀድመው ከሚሰሩ ፓርቲዎች የጋራ አጀንዳ በመያዝ ለመስራት ያለውን ዝግጁነትም ገልጿል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም። አመሰግናለሁ ሙሉጌታ። የኬንያው ፕሬዚደንት ኡሁሩ ኬንያታ በዋይት ሀውስ ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ዛሬ ሲገናኙ ውይይታቸው የሚያተኩረው በንግድና በጸጥታ ጥበቃ ጉዳዮች ላይ እንደሚሆን ተናግረዋል። የኬንያው መሪ ከባልደረባችን አስቴር ኤስተር ጊቱይ ጋር ባደረጉት ቃለ ምልልስ ሀገራቸው የራሷን ሰላምና ጸጥታ የማስጠበቅ ችሎታ እንዳላት በርካታ ምርጫዎችን ተከትለው በተነሱ ሁቀቶች ወቅት አሳይታለች ብለዋል። በደቡብ ሱዳን በኢትዮጵያና በሶማሊያ መረጋጋት እንዲፈጠር ጥረቶች ማድረጋቸውንም አስረድተዋል። እሁሩ ኬንያታ፣ ኤስቴር ጊቱይ ያዘጋጀችው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። እሁሩ ኬንያታ ከምስራቅ አፍሪካ መሪዎች የመጀመሪያው ይሆናሉ ዛሬ በዋይት ሀውስ ቤተ መንግሥት ከዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ ጋር ሲገናኙ ንግግራቸው በአብዛኛው የሚያተኩረውም የጸጥታ ጥበቃ ጉዳዮችን በተመለከተ እንደሚሆን ገልጸዋል። ይበልጥ ግን ንግግሮቹ በንግድና ኢንቨስትመንት ዙሪያ ላይም ይሆናሉ ብለዋል። ዩናይትድ ስቴትስ አንደኛዋ ግዙፍ የንግድ ሸሪካችን መሆኗን ከግንዛቤ በማስገባትም ጠንካራ ግንኙነታችን ነጻነታችንን ካገኘንበት ጊዜ ጀምሮ ያለ ነው ካሉ በኋላ እናም ያለውን መልካም ግንኙነት ይበልጥ በማጠናከሩ ላይ እናተኩራለን ሲሉ አስረድተዋል። ዩናይትድ ስቴትስ በኢንቨስትመንቱ መስክ ይበልጥ በሀገራችን እንድትሳተፍ ካለን ፍላጎት አንጻርም ለማበረታታት እንጥራለን ብለዋል። ውሁሩ ኬንያታ በኢትዮጵያ በአዲሱ ጠቅላይ ሚኒስትር አብይ አህመድ የሚመራው መንግሥት የኬንያ ሙሉ ድጋፍ እንደሚሰጠውም ፕሬዚደንት ውሁሩ ኬንያታ አረጋግጠዋል። ጠቅላይ ሚኒስትሩ የእኛን ድጋፍ የሚጠብቁ ይመስለኛል። የኬንያን ሙሉ ድጋፍ እንደሚያገኙ ደግሞ ቃል ተገብቶላቸዋል ብለዋል። ዶክተር አብይ ለሀገራቸው ጠቃሚ ራዕይ ያላቸው ብዬ አምናለሁ። ለሀገራቸው ብቻም ሳይሆን በጠቅላላው ለአካባቢው በጎ ራዕይ ያላቸው መሪ ናቸው። እናም ከእርሳቸው ጋር በቅርበት ለመስራት እቅዳለን ብለዋል። አሁን ኢትዮጵያ ውስጥ ባለው ሁኔታ በጣም ደስተኞች ነን ያሉት የኬንያው መሪ በኢትዮጵያና ኤርትራ መካከል የተደረሰውን ስምምነትም አወድሰዋል። በአካባቢያችን ሰላምና መረጋጋት ለማምጣት እንዲሁም ለኢኮኖሚ እድገትና ለሕዝቦቻችን ብልጽግና የተያዙ ጥረቶችን በጋራ መግፋቱን እንቀጥላለን ሲሉም የኬንያው ፕሬዝደንት ኡሁሩ ኬንያታ አስረድተዋል። ጠራጠር ያሉ ዜናዎችን ቀጥሎ አዲሱ ኡጋንዳ ውስጥ በአገር ክህደት የተወነጀለው ታዋቂ የሙዚቃ ኮከብና በኋላም ተቃዋሚ የምክር ቤት አባል ሮበርት ኪያጉላኒ በዋስትና ከእስር ተለቋል። በመድረክ ላይ ቦቢ ዋይን በሚል ስም የሚታወቀው አርቲስትና የምክር ቤት አባል ዛሬ ሰኞ ነው ከጉሉ ከተማ ወህኒ ቤት የዋስ መብቱ ተጠብቆለት የተፈታው። ኪያጉላኒ ከሌሎች አራት የምክር ቤት አባላት ጋር ከሁለት ሳምንታት በፊት የታሰረው ሰሜን ምዕራባዊ አሩዋ ከተማ ውስጥ በፕሬዚዳንት ዮዌሪ ሙሴቪኒ አጃቢ ሞተረኞች ላይ ጥቃት ለማድረስ አሲረዋል ተብሎ ነው። መጪው የሞዛምቢክ ከንቲባ ምርጫ የአገሪቱን የፖለቲካ አቅጣጫ ሊቀይር ይችላል ተባለ። ባለፈው ሳምንት የምርጫ ኮሚሽኑ ሁለት ታዋቂ የከንቲባ ቢሮ እጩዎችን ከድምፅ መስጫ ሰንጠረዡ ከሰረዘ በኋላ ሚሼል ደግሞ በዚሁ ከተሰረዙት መካከል አንዱ መሆናቸው ታውቋል። ሚሼል የሞዛምቢክ የመጀመሪያው ፕሬዚዳንትና የመጀመሪያው ፕሬዚዳንት ልጅ እንደመሆናቸው መጠን የፍሪለሞ ፓርቲ አጋር መስራች እንደነበሩ ይታወቃል። ሳሞራ ማሼል ከ1975 ጀምሮ ሞዛምቢክን እንደገዙ አይረዘነጋም። በመጨረሻም ዩናይትድ ስቴትስ ሩሲያ ላይ የጣለችው አዲስ ማዕቀብ ዛሬ ተግባራዊ መሆኑ ተገለጠ። ማዕቀቡ ሩሲያ እንግሊዝ ውስጥ የነበሩትን አንድ የቀድሞ ሰላይ እና ሴት ልጃቸውን በመመረዝ ላደረሰችው ጥቃት ምላሽ መሆኑ ነው። ለእሳት ያለን የዜና ጊዜ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ነሐሴ 21 2010 ዓ ም ምሽት ፕሮግራም ነው። የሕግ የበላይነትን ማስከበር በምንም መልኩ አጠያይቅም ብለዋል ጠቅላይ ሚኒስትር አብይ አህመድ። የህግ የበላይነት ማለት መንግስትም ሕዝብም በጋራ የሚያውቁት ማንም ሊተላለፈው የማይችል እንጂ ሕግ እያወጣ የአንተን ፍላጎት ማስረዝ ሌላውን ማፈን እንዳይሆን ጥንቃቄ ያስፈልገዋል። ዘገባ ይዘናል። የአሪዞናውን ሴናተር ጃን ማኬነንም እናስባለን። እኔ በምድር ላይ እጅግ የታደልኩ ሰው ነኝ። አሜሪካን አገለገልኩ። ዝክረ ታሪክ ይዘናል ስለ ጃን ማኬን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ሥራ የማቆም አድማ መጥተዋል። ጥያቄያቸው ጥቅማ ጥቅምና የደሞዝ ጭማሪ መሆኑም ተገልጧል። የአገሪቱን የአየር ክልል ለመዝጋት መሞከር ተገቢ አይደለም ያለው የኢትዮጵያ ሲቪል አቪዬሽን ባለስልጣን የበረራዎች መስተጓጎል እንዳላጋጠመ ነው የተናገረው። እስክንድር ፍሬው ከአዲስ አበባ ተጨማሪ ልኳል። የኢትዮጵያ ሰማይ ዛሬም ስራ አላቆመም። ከየቦታው የተነሱት ለማረፍ የሚያኮበኮቡት አውሮፕላኖች ሲመላለሱበት፣ ሲንቀሳቀሱበት ውለዋል። ከቅርብ ከሩቅ እያማተሩ ያንን እንቅስቃሴ የሚያሳልጡት የሚቆጣጠሩት የሰማይ ምድብተኞች ግን አድማ ጀምረዋል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች አድማ የጀመሩት ረዘም ላለ ጊዜ ሲጠይቁ የቆዩት የደሞዝና የጥቅማጥቅም ጥያቄ ምላሽ ባለማግኘቱ እንደሆነ ገልጸዋል። ይሄንን መነሻ ያደረገ ደብዳቤም ለጠቅላይ ሚኒስትር ዶክተር አብይ አህመድ ማስገባታቸውን አስታውሰዋል። የኢትዮጵያ ፊክ ተቆጣጣሪዎች ማህበር ፕሬዚዳንት አቶ ፍጹም ጥላሁን ለአሜሪካ ድምጽ ሲያብራሩ አድማውን የጠራው ማህበሩ አለመሆኑን ጠቁመዋል። ሰራተኛው ራሱ ካለበት ጫና ተነስቶ የጠራው ነው ብለዋል። የደሞዝ ጭማሪ ጥያቄውንም ለጠቅላይ ሚኒስትር ዶክተር አብይ አህመድ ባስገቡት ደብዳቤ ከተንጸባረቀው አንጻር አብራርተዋል። አንድ የአየር ትራፊክ ተቆጣጣሪ ከመርከብ ካፕቴን ወይም ከመካከለኛ የአውሮፕላን አብራሪ ደሞዝ እኩል ወይም ተቀራራቢ ሊከፈለው ይገባል ይላል በዛ ደረጃ እንኳን ባትከፍሉት በዛ ግማሽ እንኳን ትከፍሉን ይገባል ነው ጥያቄው። ነገሩ ግን አሁን ባለው ሁኔታ ሰራተኛው ጨራሽ አስተዳደራዊ በደል እና አስተዳደራዊ ችግሮቻችን ካልተፈቱ በመሰረታዊ ደረጃ ይሄ ጥያቄያችን አይመለስም ነው ስለዚህ ከደመወዝ ሌላ አስተዳደራዊ በደሎች የሚሉ ማንስታቸዋል ማለት ነው። ከዚህ በሽትም የዛሬ ሁለት አመት ሶስት አመት እንደዚህ በዚሁ ኬስ ተነስቶ ነበር፣ ና ከሚኒስትሪ መስሪያ ቤት በተቀመጠ ስነ ተካርታ መሰረት መስሪያ ቤት ውስጥ አሉ የተባሉ ችግሮቹ እና ተዘርዝረው እንዲፈቱ መመሪያ ተሰጥቶ ነበር። ከዛ ውስጥም ማኔጅመንቱ እንደገና አርባ አንድ ነጥቦች ላይ ብቻ ነው እንትን የማደርገው ብሎ በዛም ተሰርቶ ነበረ ስነ ተካርታው። ያንን መሰረት አድርገው አንዱም ተግባራዊ አልተደረገም ከሶስት አመት በኋላ በዚህ አድማ ምክንያት ምንም አይነት የበረራ መስተጓጎል አለመከሰቱን የገለጹት ደግሞ የኢትዮጵያ ሲቪል አቪዬሽን ባለስልጣኗና ዳይሬክተር ኮሎኔል ወሰንየለህ ሁነኛው ናቸው። በረራዎች እንዴት እንዳልተስተጓጎሉም ለአሜሪካ ድምጽ አስረድተዋል። እየሰሩ ያሉት ከነዚህ ውጭ ያልፈረሙት የሀገሪቱ አየር ክልል መዘጋት የለበትም ይሄ ከፍተኛ የሀገር በደል ና ሀገር ላይ ትልቅ ጥፋት መፈጸም ነው የሚሉት ናቸው እየሰሩ ያሉት፣ እንጂ ከነዚህ ከሰባ አራት ውስጥ አንድም ሰው ገብቶ በስራ ላይ የለም። ከዚህ በፊት ባደረግነው ቃለ ምልልስ ኮሎኔል ሰኔለህ የኢትዮጵያን አየር ክልል በአጠቃላይ ለመቆጣጠር በቀን ሀያ ስምንት የሚሆኑ ትራፊክ ተቆጣጣሪዎች ይገባሉ ብለውኝ ነበረ። በፈረቃ ነው የሚሰሩት። በቀን ሀያ ስምንት ሰው ነው የኢትዮጵያን አየር አጠቃላይ ለመቆጣጠር የሚገባው ብለውኛል። ያን ያህል መጠን አገኛችሁ ማለት ነው? በቀን ያውም በፈረቃ ነው የሚሰሩት። እንግዲህ በቁጥሩ እንግዲህ ያደረግነው ምንድነው ይህን ቁጥር ለማሟላት ከተለያየ ጥረት እየተደረገ ነው። ነገር ግን አሁን በቂ በየደረጃው ባሉ የቁጥጥር ቦታዎች በቂ የሰው ኃይል አግኝተን ነው ስራው የተጀመረው። አለበዛ በእያንዳንዱ ያው በሌየር የተከፋፈለ ነው ማለት በከፍታ የተከፋፈለ ነው። ከግራውንዱ፣ መካከለኛው፣ የአየር ወይም በከፍታ ላይ ያለውን ነው። በነዚህ በቂ የሰው ኃይል አግኝተናል። ቁጥሩ አሁን በየጊዜው እየጨመረ ስለመጣ ይሄ ነው ልላልችልም፣ ግን ሊያሰራን የሚችል የሰው ኃይል አለ። ምንም የሚያሸግረን ነገር አይፈጠርም። ለምን ያህል ጊዜ ያስቀጥላችኋል? አሁን ያለው ቁጥር በተከታታይ ምንድን ነው? እኛ ያሰብነው የሰው ኃይል እየጨመርን አንደኛ፣ ሰልጣኞች አሉን፣ እነሱንም በፍጥነት እያሰለጠን፣ ካስፈለገም ከሌላም ሀገር ኮንትሮለሮች አምጥተን፣ ምክንያቱም የሀገሪቷ አየር ክልል በፍጹም መዘጋት የለበትም። ለአንድ ቀን አይዘጋምም እንደምታውቀው ከአፍሪካ ትልቁ አየር መንገድ ይሄ ነው። ከመቶ አይሮፕላኖች በላይ መሬት ላይ ልናስቀምጥ አንችልም። ይሄ በአገሪቱ ኢኮኖሚ ላይ፣ በህብረተሰቡ ላይ፣ በፖለቲካውም፣ በሶሻሉም ላይ የሚያመጣው ጫና በጣም ከፍተኛ ስለሆነ በቃ ቀጥሎ በምንም ጊዜ አይቆም፣ ዝም ብሎ ይቀጥላል ብዬ ነው ማምነው። የኢትዮጵያ ነው ኤር ስፔስ ለመዝጋት ስልጣን ያለው አካል ሌላ አካል ነው። እነዚህ ሰዎች አይደሉም፣ እነዚህ አየር ትራፊክ ተቆጣጣሪዎች አይደሉም። አስተሳሰቡም ስህተት ነው። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር ፕሬዝዳንት አቶ ፍጹም ጥላሁን ግን መፍትሄው የሰራተኞችን ጥያቄ መመለስ እንደሆነ ይገልጻሉ። ሌሎችን ተክቶ ለማሰራት እየተሄደ ያለበት መንገድም የአገሪቱን የአየር ክልል አደጋ ላይ ይጥላል ባይ ናቸው ስራ ላይ አክቲቭ ኮንትሮለር ሆኖ ከማገልገል ካቆሙ አስር አስራ አምስት ዓመት ያለፋቸውን በኃላፊነት ደረጃ ላይ ያሉ ባለሙያዎችን እንዲሁም ጥቂት ስልጠና ላይ ያሉ በአሰልጣኝነት ላይ ያሉ ሰራተኞችን ወይንም ከሌላ ክፍል ላይ የማኔጅመንት ፖዚሽን ባላቸው የቀድሞ ኮንትሮለሮች ነው ለመጠቀም የሞከረው። አሁን ደግሞ ባለ በሰማሁት መረጃ መሰረት የረዳት አየር ትራፊክ ተቆጣጣሪ ስልጠና ላይ ያሉ ነበሩ። የቴዎሪያ ጨርሰው ወደ ሲሚሌሽን የገቡ የነበሩ የጀመሩ ነበሩ። እነሱንም ወደ ስራ ተጭኗቸው ገብተው እየሰሩ እንደሆነ ሰምት ሰምቻለሁ። ስለዚህ ይሄ ግን እናንተ አካሄዱ ተገቢ አይደለም የሚያዛልቅ አይደለም ነው የምትሉት? አዎ፣ የአየር ክልሉም አንደኛ ስልጠና እንኳን የጨረሰ ሰው ከአንድ ወር እስከ ሶስት ወር የስራ ላይ ልምምድ ማድረግ አለበት አክቲቪቲ ለመስራት በሰው ከጎኑ ሆኖ እያገዘው እና ወደ ኦዞ ትሬኒንጉን ከጨረሰ በኋላ ነው ወደ ወደ ስራ የሚገባው። አድማ የጀመሩት የአየር ትራፊክ ተቆጣጣሪዎች በገዛ ፈቃዳቸው ስራቸውን እንደለቀቁ ይቆጠራል ብሏል የኢትዮጵያ ሲቪል አቪሽን ባለስልጣን። የአየር ትራፊክ ተቆጣጣሪዎች ማህበር ግን ይህ ራሱ የአስተዳደር በደል እንደሆነ ነው የሚገልጸው። አድማው እስከ መቼ እንደሚቀጥል ግን ግልጽ አይደለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር፣ ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔትን እያደመጣችሁ ነው። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሶማሌ ክልል የቀድሞ ፕሬዚደንት አቶ አብዲ መሐመድ ዑመር ወይም አብዲ ኢሌም ተብሎ ይጠራሉ እና ሌሎች ስድስት የክልሉ ምክር ቤት አባላት ዛሬ በቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለአሜሪካ ድምፅ ገልጸዋል። ኮሚሽነሩ ሐምሌ 27 2010 ዓ ም በክልሉ የቀድሞ ፕሬዚደንት አመራር ሰጪነት ተቀነባብሯል ባሉት የወንጀል አድራጎት ዘጠና ስድስት ሰዎች መገደላቸውን ተናግረዋል። ዝርዝሩን ጽዮን ግርማ ይዛለች። የኢትዮጵያን ሶማሌ ክልል ሲያስተዳድሩ የነበሩትና በቅርቡ ከስልጣናቸው የተነሱት አብዲ መሐመድ ኡመር ወይም በቅጽል ስማቸው አብዲ ኢሌ በመባል የሚታወቁት የቀድሞ ፕሬዝዳንት በክልሉ ነዋሪዎች፣ በተቃዋሚዎች፣ በሀገር ውስጥና በዓለም አቀፍ የሰብአዊ መብት ተሟጋቾች ከፍተኛ ቅሬታና አቤቱታ ሲቀርብባቸው ቆይተው ዛሬ በቁጥጥር ስር መዋላቸው ተነግሯል። አቶ አብዲ ኢሌ በዛሬው ዕለት አዲስ አበባ ከተማ በተለምዶ አትላስ እየተባለ ከሚጠራው አካባቢ ከሚገኘው መኖሪያ ቤታቸው በፌዴራል ፖሊስ አባላት ታጅበው በቁጥጥር ስር ሲውሉ ታይተዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል በጉዳዩ ላይ ማብራሪያ እንዲሰጡን ጠይቀናቸዋል። ነገር ግን ማምሻውን በሶማሌ ክልል ጅጅጋ ከተማ የሚገኙ በመሆናቸው በአስቸጋሪ የስልክ ጥራት ውስጥ አነጋግረናቸዋል። የኢትዮጵያ ሶማሌ ክልል የተለያዩ የመልካም አስተዳደር ችግሮች በከፍተኛ ሁኔታ ብሌም ሲደረግ ሲደረግ የቆየ ክልል እንደሆነ ይታወቃል። በተለይ ቅድም ጊዜ ወዲህ ዶክተር አብይ ወደ ስልጣን ከመጡ በኋላ ያው በሀገር ግባት አጠቃላይ በተካሄደው በተቀጣጠለው የሪፎርም አጀንዳ ውስጥ ሶማሌ ክልል ለማስገባት ያው እየተደረገ በነበረው ጥረት በተለይ ህዝቡ ራሱ ሁኔታ ለማወቅ ተንፈርሶ የነበረበት ሁኔታ ተስተውሎ ነበር በየ ቦታው እንግዲህ ህዝቡ ለለውጡ ፍላጎት ሲያሳይ ግን የክልሉ አመራር ከለውጡ ጋር የመዋሀድ ችግር ገጥሞት ያው ህዝቡን ለማደናቀፍ እየሞከረ የነበረበት ሁኔታ ይስተዋል ነበረ። ሆኖም ግን ያው የፌዴራል መንግስት ሁኔታውን በጥሞና የማግባባት ስራ እየሰራ ለውጡ በአሚኬል በሆነ መንገድ እንዲካሄድ አመራርም ለውጡም ንግስ ወቅ የማድረግ ስራዎች ሲሰራ ቆይቶ ነበር ግን

ክልል ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ አመራሩ የለውጡ አካል እንዲሆንና ችግሮች እንዲስተካከሉ ከፍተኛ ጥረት ተደርጎ አልተሳካም። ይባስ ብሎም ሐምሌ 27 2010 ዓ ም በቀድሞ ፕሬዚዳንት አብዲ ኢሌ አመራር የተቀነባበረ ወንጀል ተሰርቶ 96 ሰዎች ህይወታቸው አልፏል። በጣም ብዙ ንብረት ወድሟል፣ ተዘርፏል፣ ቤተ ክርስቲያን ተቃጥሏል፣ ባንኮችም ተዘርፈዋል። በዚህም ምክንያት እርሳቸውና በስራቸው የሚገኙ ወደ ስድስት የሚጠጉ አመራሮች በዛሬው ዕለት በቁጥጥር ስር ውለዋል ብለዋል። በአሁኑ ሰዓትም በፌዴራል ፖሊስ ስር እንደሚገኙ ገልጸው በጣም በቅርቡ ፍርድ ቤት ይቀርባሉ ብለዋል። የኢትዮጵያ ሶማሌ ክልል ምክር ቤት በትላንትናው እለት አቶ አብዲ ኢሌን ጨምሮ ሰባት የክልሉ ምክር ቤት አባላት ያለመከሰስ መብታቸውን ማንሳቱን ይፋ አድርጓል። እነዚህ ያለመከሰስ መብታቸው የተነሱት አቶ አብዲ ጀማል ቀሎምቢ የክልሉ ጠቅላይ አቃቢ ህግ ህግና ፍትህ ቢሮ ኃላፊ፣ ወይዘሮ ረሃማ ሙሐሙድ የሴቶችና ህጻናት ጉዳይ ቢሮ ኃላፊ፣ አቶ ኢብራሂም መሐመድ የትምህርት ቢሮ ኃላፊ፣ አቶ ዴቅ አብዱላሂ የውሃ ሀብት ልማት ቢሮ ኃላፊ፣ አቶ ኢብራሂም መሐመድ ሙባረክ የጅጅጋ ከተማ አስተዳደር ከንቲባ እንዲሁም የሶኢዴፓ የፖለቲካ ጉዳዮች ኃላፊ አቶ ኡመር አብዲ ናቸው። ኮሚሽነር ዘይኑ እነዚህ ስድስት ሰዎች ከቀድሞ ፕሬዚዳንት አቶ አብዲሌ ጋራ መታሰራቸውን አረጋግጠዋል። ቅዳሜ ዕለት ለሀገር ውስጥና ለውጭ መገናኛ ብዙሀን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ያለውን ወቅታዊ ሁኔታ በተመለከተ ከጋዜጠኞች ተጠይቀው በክልሉ የነበረው የመብት ጥሰት ከዚህ ቀደም ተሰምቶ ከሚያውቀው የከፋ መሆኑን ተናግረው ነበር። ጅጅጋ የነበረው ሁኔታ ሰፋ ያለ አውድ አለው ራሱን አስሎ ማየት ያስፈልጋል። በምስራቅ ኢትዮጵያ ባለፉት አስር ቀናት ሰፊ ንግግር ስናደርግ ቆይተናል። እዚህ አካባቢ ሲደረግ የነበረው የሰብአዊ መብት ጥሰት እና እንደ መንግስት አክት የማድረግ ሁኔታ በፊልም የሚታይ ወይም በፊክሽን የሚነበብ እንጂ ኢትዮጵያ ውስጥ የሚደረግ መሆኑን ያጠራጠራል። ብዙ የሚያስደነግጡ ነገሮች ተከናውኗል። እዛ አካባቢ ለምሳሌ በማረሚያ ቤት ከሚታረሙ ሰዎች ጋር አንበሳ፣ ጅብና ነብር ይታሰራል። ይሄ ኢትዮጵያ ውስጥ አለ ብሎ ማሰብ ይከብዳል። ይሄ የሆነበት ምክንያት ታሳሪዎቹ የሚጠበቅባቸውን ብቻ ሳይሆን የማይጠበቅባቸውን እንዲያወጡ ማስፈራሪያ ሆኖ የሚያግዝ ስልት ነው። ጠቃሚ ነው አደለም? የለውን ትተን ሰዎች ይደፈራሉ፣ ሀብት ይዘረፋል፣ ሰዎች ይሞታሉ። ጅጅጋ የተፈጸመውም ነገር እንደዛ አይነት መልካሉ ጠቅላይ ሚኒስትር አብይ አህመድ ይህንን በይፋ ከመናገራቸው አስቀድሞ ከጥቂት ወራት በፊት ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዎች ልክ እንደሞቱት ነን በሚል ርዕስ ባወጣው ባለ ሰማኒያ ስምንት ገጽ ሪፖርት በሶማሌ ክልል ኦጋዴን እስር ቤት በሚል በሚታወቀው እስር ቤት ውስጥ ዜጎች በተፈቀደ ለአመታት ታስረው አሰቃቂ ስቃይና ድብደባ እንደሚፈጸምባቸው ይፋ አድርጎ ነበረ። ድርጅቱ ቃለ መጠይቅ ያደረገላቸውና ለደህንነታቸው ሲባል ስማቸው የተቀየረ የቀድሞ እስረኞችን ጠቅሶ በሪፖርቱ ላይ እንዳሰፈረው እስረኞቹ በመላው እስረኞች ፊት ልብሳቸውን አውልቀው እርቃናቸውን አድርገው እንደደበደቧቸው ማስረዳታቸውንም ተናግሮ ነበር። የሂውማን ራይትስ ዎች የአፍሪካ ከፍተኛ ተመራማሪ የሆኑት ፊሊክስ ሆርን ድርጅታቸው ያወጣውን ሪፖርት አስመልክቶም ከአሜሪካ ድምጽ ተጠይቀው የሶማሌ ክልል እስረኞች ፍርድ ቤት ባለመቅረብ በሀገሪቱ ካሉት ከሌሎች እስር ቤቶች የተለየ ነው ብለውን ነበር። የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ሕግ የለም። እኛ ካነጋገርናቸው ሰባ የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት አራቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች፣ በሶማሌ ክልል ያሉ ከፍተኛ የመንግሥት ባለሥልጣናትም በሙሉ ተጠያቂ ሊሆኑ ይገባል። ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዚደንት አብዲ አሊ ድረስ ተጠያቂ ናቸው። በወቅቱ የሶማሌ ክልል የኢንፎርሜሽን ሚኒስቴር የሆኑት አቶ ኢድሪስ እስማኤል ከቪኦኤ የሶማሌኛ ቋንቋ ዝግጅት ክፍል ተጠይቀው ድርጊቱ በክልሉ አልተፈጸመም ሲሉም ማስተባበላቸው ይታወሳል። ጥቂት ቆይቶም እንደተባለው ሐምሌ 27 ቀን 2010 ዓ.ም በክልሉ ከፍተኛ የሆነ የግድያ እንደዚሁም ደግሞ ንብረት መዝረፍ መውደምና በሰዎች ላይ የአካል ጉዳት መድረሱን መዘገባችን ይታወሳል። የአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። የሕግ የበላይነትን ማስከበር በምንም መልኩ አያጠያይቅም ብለዋል ጠቅላይ ሚኒስትር አብይ አህመድ። አሁን በሀገር ውስጥ የሚታየው አለመረጋጋት እንደሚሻሻልም ከትናንት በስቲያ በሰጡት ጋዜጣዊ መግለጫ የተናገሩት ጠቅላይ ሚኒስትር አብይ የሀገሪቱ የመከላከያ ኃይልም ተልእኮን ለመወጣት በሙሉ ብቃት ላይ እንደሚገኝ አስታውቀዋል። መለስካቸውማ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ቅዳሜ አመሻሽ በጠሩት ጋዜጣዊ ጉባኤ ላይ ተደጋግሞ በተለያየ መልኩ ከቀረቡላቸው ጥያቄዎች መካከል በሀገር ውስጥ በሚታየው የሰላምና መረጋጋት ሁኔታ ላይ ያተኮሩ ናቸው። እንደ ጠያቂዎቹ አቀራረብ ከሆነ ጠቅላይ ሚኒስትሩ ስልጣን ከያዙበት ጀምሮ ላለፉት አራት ወራት በሀገሪቱ የተለያዩ ማዕዘናት በተለያየ ደረጃና ምክንያት ሰላም ደፍርሷል፣ ሕይወት ጠፍቷል፣ አካል ጎድሏል፣ ንብረት ወድመዋል። ጋዜጠኞቹ ከዚህ እውነታና ጋዜጠኞቹ ከዚህ እውነታና ከየራሳቸው ግንዛቤ በመነሳት ሕገወጥ ናቸው፣ በደል ፈጽመዋል፣ አደጋ ሊጥሉ ይችላሉ በሚባሉ አካላት ላይም ሕጋዊ እርምጃ በመውሰድ ረገድ መንግስቱ በዳተኝነት ይተቻል። እርስዎ ለዚህ ትችት ምን መልስ አለዎት? የሚሉ ይመስላል። ጠቅላይ ሚኒስትሩ ለእነዚህ ጥያቄዎች የሰጡት መልስ ታሪክን የሕግ ፍልስፍናንና ወቅታዊውን የሀገሪቱን ነባራዊ ሁኔታ ለማካተትና ለማዛመድ እየሞከረ ይመስላል። ስልሳ ስድስት የነበረውን ወደ ኋላ መለስ ብለን ብንመለከት የዴሞክራሲ ጮራ ለኢትዮጵያ ያፈነጠቀ ተብሎ የተጠበቀበት ጊዜ ቢሆንም የዛን ጊዜ የነበረው መንግስት በኃይል በተቃርኖ የቆሙ ሀሳቦችን ለማፈን በሄደበት አግባብ የብዙ ሰው ህይወት መጥፋት ብቻ ሳይሆን የዲሞክራሲ ተስፋውም እንዲቀጭች ሆኗል። እንደዛ አይነት እድል እያገኙ የማጥፋት ሁኔታ ኢትዮጵያ ውስጥ ተደጋጋሚ ስላጋጠመ በተቻለ መጠን ከዚያ በተለየ መንገድ የሚያግባባን የሚሰበስበንን መንገድ ለመከተል የተደረገ እንጂ የህግ ልዕልና ጥያቄ ውስጥ የሚገባ ጉዳይ አይደለም። ያን ማድረግ ካልቻልንም መንግስት የሚባል ስያሜ በተሟላ መንገድ መያዝ አይቻልም። ህግ እያጠራን በህግ ስም ለመግዛት ሳይሆን የህግ የበላይነትን ለማረጋገጥ መስራት የሚገባንን ነገር እያደረግንም ነው። በተጠናከረ መንገድም ወደፊት እናደርጋለን። የህግ የበላይነትን በማስፈን ስም ግን ከዚህ በፊት በኢትዮጵያ ሲሆን የነበረውን ጠቅላይ ሚኒስትሩ ለመድገም ፍላጎት እንደሌላቸው ፍንጭ ሰጥተዋል። እዚህ ጋር ጥንቃቄ የሚያስፈልገው ሩል ኦፍ ሎ እና ሩል ባይ ሎ የሚባለው ጉዳይ ነው። የህግ የበላይነትና በህግ መግዛት ለየብቻ መሆን አለ። የህግ የበላይነት ማለት መንግስትም ህዝብም በጋራ የሚያውቁት ማንም ሊተላለፈው የማይችል እንጂ ህግ እያወጣ የአንተን ፍላጎት ማስረጽ ሌላውን ማፈን እንዳይሆን ጥንቃቄ ያስፈልገዋል። እንደዚያ ካልሆነ ዴሞክራሲን በተሟላ መንገድ በሀገራችን እንዲሰፋ እንዲያብብ ማድረግ ስለማይቻል ይህ ለውጥ የሚያመጣው መንገራገጭ ካልሆነ በስተቀር የህግ የበላይነት ጉዳይ ለጥያቄ የማይገባ መሆኑን ለመግለጽ ነው። እሳቸው ወደ ሥልጣን ከመጡ በኋላ የሀገሪቱ የውስጥ ሰላም እያደር እየተበላሸና ቁልቁል እየሄደ ነው በሚለው ግን ጠቅላይ ሚኒስትሩ አያስማሙም። ይሁንና ሰላምን በአስተማማኝና ዘለቄታ ባለው መልኩ በአንድ አገር ውስጥ ለማስፈን የሚወስደውን ጥረትና ጊዜ አልዘነጉትም። በየቦታው ግጭት እንዲነሳ በተደራጀ መንገድ የሚሰሩ ኃይሎች አሉ፣ ጥያቄ የለው። እነዚህ ኃይሎች በግልጽ ስም ያላቸው አይደለም። ምስራቅ ላይ የሚታየው ባህሪ ደቡብ ከሚታየው ባህሪ ይለያል። ደቡብ የሚታየው ባህሪ ምዕራብ ከሚታየው ባህሪ ይለያል። በየቦታ ያለውን ባህሪ እና ግጭት ቀስቃሾች ኢሞሽን ትሪገር እያደረጉ ሰውና ሰው እንዲጣላ የሚያደርጉ ኃይሎች ጉዳያቸውን ማከናወን እንዳይችሉ የማምከን ስራ የሚሰራ ብቃት ያለው ተቋም መፍጠር፣ ሀሳባቸውን የማይገዛ ለክፉ ነገር የማይተባበር ማህበረሰብ መፍጠር የሁላችንም ጥረት የሚጠይቅ ይሆናል። ከጊዜ ወደ ጊዜ እንደዚህ አይነት ነገር እየተለመደ እንደ ባህል እየተለመደ ችግር እያስከተለ መጥቷል። ተቋሞቻችን ይህንን ጉዳይ ለመፍታት የሚያስችል ቁመና እያደረጁ በሚሄዱበት ሰዓት እና ህዝቡም እየነቃ ሲሄድ እየተፈታ የሚሄድ ይመስለኛል። ከለውጡ ጋር ማያያዙ ግን ትክክል አይደለም። ከለውጡ በፊት ኢትዮጵያን መንግስት የሚያስተዳድረው በስቴት ኦፍ ኢመርጀንሲ ነው። በስቴት ኦፍ ኢመርጀንሲም ቢሆን እያስተዳደርን አስተማማኝ ሰላም ማግኘት አልቻልንም። ከለውጡ በፊት አዲስ አበባ ተከባ ነበር፣ መውጣት መግባት አይቻልም። የዛ አይነት ነገር አሁን የለም። ከፍተኛ መሻሻሎች አሉ። መሻሻሉ ግን መቶ ፐርሰንት የተሟላ እንዲሆንና ዜጎች ተንቀሳቅሰው ሰርተው ወጥተው ለመግባት የማይቸግሩበት አገር ለማድረግ ደግሞ ተጨማሪ ጥረት፣ ተጨማሪ ድካም እንደሚጠይቅ ማሰብ ጥሩ ነው። መሻሻሎች አሉ። መሻሻሉ የተሟላ እንዲሆን በጋራ መረባረብ ያስፈልጋል በሚል ቢወሰድ ጠቅላይ ሚኒስትር አብይ አህመድ የጸጥታ ኃይሎችን እንዲሁም የሀገር መከላከያ ኃይሉን በተመለከተም አሁን ያለበትን ሁኔታ አብራርተው አስረድተዋል። የጸጥታ ኃይሎች በሚመለከት ከለውጡ በኋላ ትኩረት ሰጥተን የሰራንበት ኤሪያ ሎ ኤንፎርስመንት ኤጀንሲስ ናቸው። እነዚህ የመከላከያ፣ የፌዴራልና የአዲስ አበባ ፖሊስ እንዲሁም የውጭና የውስጥ የደህንነት ኤጀንሲዎች አመራራቸው፣ አሰራራቸው፣ እሳቢያቸው እንዲቀየር ከፍተኛ ስራ እየተሰራ ይገኛል። ስራው ግን እንደምታውቁት ከላይ እስከታች በተሟላ መንገድ ተሰርቶ የሚፈለግባቸውን የሚጠበቅባቸውን ማድረግ አልጀመሩም። አንድ ፖሊስ ፖሊስ አድርጎ ለማውጣት ከምልመላ ስልጠና፣ ሰልፍና መለዩ አደራረግ ጀምሮ ቢያንስ ስድስት ወር ያስፈልጋል። በሆነ ጊዜ አዲስ ኃይል አስተምሮ አስታጥቆ እሳቤውን ይዞ ህግን አክብሮ ስራውን እንዲሰራ ማድረግ ረዘም ያለ ጊዜ የሚፈልግ እንጂ በአጠረ ጊዜ የሚሰራ ስራ ተደርጎ ባይወሰድ ጥሩ ይሆናል። በፖሊስ ኃይል በመከላከያ ሰፋፊ ውይይቶች፣ ስልጠናዎች ስናካሄድ ቆይተናል። ትልቅ የሚባል ልዩነት አለ። መከላከያ የሀገሩ ሉዓላዊነት ለማስጠበቅ ዋነኛ ተልእኮውን ለመፈጸም በሚያስችል ቁመና ላይ ይገኛል። ለውጡ ያመጣውን ኔጌቲቭ እና ፖዚቲቭ ነገር የነበረውን ብጅታ ለመቅረፍ ሰፊ ስራ ሲሰራ ቆይቷል። በቀጣይነትም ይሰራል። ተልእኮውን ለመፈጸም የሚያስችል ብቃት ግን እንዳለው ጥርጣሬ የለም። ፖሊስ በሚመለከት ተጨማሪ ስራዎች ያስፈልጋሉ። ገቢያቸው፣ ኑሯቸው፣ ልምምዳቸው እሱን ጨምሮ ለውጡ ላይም አንዳንዶች ባላቸው ሀሳብ በፈጠነ መንገድ እርምጃ መውሰድን ተጨማሪ ስራ ያስፈልጋል። በእነሱ የሚነሳው ሀሳብ እኛ ከያዘን በኋላ ልትፈቱ ስለምትችሉ የህግ የበላይነት ላይ ያለው እሳቤ እስኪጠራ ድረስ ባንጋጭ የሚል ሀሳብ ያላቸው ግለሰቦች አሉ። ተቋማዊ ሀሳብ አይደለም። ጠቅላይ ሚኒስትሩ በመጨረሻ በመገናኛ ብዙሃንና በመንግሥት መካከል ያለውን ግንኙነት አዎንታዊ በሆነ መንገድ እንዲጓዝ ለማድረግ ጽሕፈት ቤታቸው እያሰበበት እንደሆነ ፍንጭ ሰጥተው የመጀመሪያውን ጋዜጣዊ ጉባኤያቸውን ደምድመዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ልመለስካቸውን አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢ አይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባና አካባቢዋ ላይ ከምሽቱ 3 ሰዓት ከሰላሳ አምስት ደቂቃ እየሆነ ነው። ዋሽንግተን ዲሲ ላይ ደግሞ ነሐሴ 21 ሰኞ ከቀኑ ስምንት ሰዓት ከሰላሳ አምስት ደቂቃ ሆነ። አስተናጋጆቻችሁ ሰሎሞን አባተና አዲሱ አበበ ነን። አሁን የምሽቱን ዋና ዋና ዜና ባጭሩ ላንብብላችሁ። መጪው የሞዛምቢክ የከንቲባ ምርጫ የአገሪቱን የፖለቲካ አቅጣጫ ሊቀይር እንደሚችል ተገለጠ። ባለፈው ሳምንት የምርጫ ኮሚሽኑ ሁለት ታዋቂ የከንቲባ ቢሮ ተወዳዳሪዎችን ከድምፅ መስጫ ሰንጠረዡ የሰረዘ ሲሆን እነዚህም የሬናሞ ፓርቲው ቬናንሲዮ ሞንሌን እና የገዢው ፓርቲ ሳሞራ ሚሼል ጁኒየር ናቸው። ሚሼል የሞዛምቢክ የመጀመሪያው ፕሬዚዳንትና ሞዛምቢክን እንደ አውሮፓ ቆጣጠር ከ1975 ጀምሮ የገዙ የፍሬላሞ ፓርቲ የፍሬሊሞ ፓርቲ ተባባሪ መስራች የሳሙራ ማሼል ልጅ መሆናቸው ይታወቃል። በአፍጋኒስታን ፖሊሶች ገለጣ መሠረት የጎረቤት ታጂኪስታን አውሮፕላኖች ባካሄዱት የቦምብ ጥቃት ስድስት ህገወጥ የሱሳ አስመጭ አዘዋዋሪዎችን ገደሉ። ከጥቃቱ በኋላም ሁለት የታጂኪስታን የድንበር ጠባቂ ወታደሮች ሞተዋል። የሰሜን አፍጋኒስታን ታካር ክፍለ ሀገር ባለስልጣናት በበኩላቸው በሁለቱ አጎራባሽ ድንበር አካባቢ ህገወጥ ተናጋጆች እየተበራቀቱ መምጣቸውና በተለይም ዳርቃድ ወረዳ ውስጥ የሚገኘው ትልቁ ጫካ ዋነኛ መሸሸጊያቸው እንደሆነ ተነግረዋል። የታካር መንግስታዊ ቃል አቀባይ ጃዋድ ሂጅሪ እንደተናገሩት ባለፉት በታሊባንና በህገወጥ ተናጋጆቹ መካከል የተቀሰቀሰው ግጭት ድንበር ጠባቂ የታጂኪስታን ወታደሮችንም በውስጡ ወይም በውጊያ ውስጥ እንዲገኙ አስገድዶ ነበር። ዜናው አበቃ። የምሽቱ የአየር ስርጭት ፕሮዲሰራችን ጀስቲን ቱዋይት ቴክኒሽያን፣ ወይም ደግሞ የፕሮግራም መሪያችን ብርሃን ሀይሉ ስማቸውን አዘዋወርኩት። ብርሃን ሀይሉ ፕሮዲሰር ነው። ጀስቲን ትዋይት ቴክኒሽያን ነው። የማህበራዊ መገናኛ ፕሮዲሰራችን ደግሞ አበባየሁ ገበያው ነች። አሁን ወደ ተከታዩ ዘገባ እናልፋለን። የጆን ማኬን ሕይወት እጅግ የተከበሩ እንደራሴና የመንግሥት ሰው እጅግ ኩሩ ተዋጊና አርበኛ ራሱን አሳልፎ የሰጠ የሕዝብ አገልጋይ አሜሪካ ከትናንት በስተያ አጣች። ይህን ውዳሴና ሞገስ እያዘነቡ ያሉት ሴናተር ጆን ማኬንን በቅርብ የሚያውቁ አብረዋቸው የዋሉ የኖሩና የሠሩ ወዳጆችና በግራም በቀኝም ያሉ ባልደረቦቻቸው ናቸው። ጆን ማኬን በሰማንያ አንድ ዓመት ዕድሜያቸው ከትናንት በስተያ አረፉ። በጠና የታመሙበት የአንጎል ደዌ ላለፉት ጥቂት ወራት ከለመዱትና አብዝቶም ከለመዳቸው አደባባይ ነጥሎ እቤት አውሏቸው ነበር። በሕይወታቸው ማብቂያ ወራትና ሰሞናት ሁሉ ግን ስለ ሀገራቸው በብርታት በሚታወቁበትም የጽናትና የነጻነት መንፈሳቸው መናገራቸውን አላቆሙም። ጆን ሲድኒ ማኬን We are living in the land of the free, the land where anything is possible. እኛ የተባረክነን የምንኖረው ሁሉም ነገር በሚቻልበት የነጻ ሰዎች አገር ውስጥ ነው። መኬን በትራምፕ ዘመና አስተዳደር አስተውያለሁ ስላሏቸው ችግሮችም ትችትና ወቀሳቸውን በግላጭ ከመናገር አልተቆጠቡም። to refuse the obligations of international leadership and our duty to remain the last best hope of Earth for ለችግሮቻቸው መፍትሄ ከመፈለግ ይልግ ማምለጫ ወይም ማላከኪያ በሚፈልጉ ሰዎች በውል እንኳ ላልተገመደና ሐሰተኛ ብሔርተኝነት ሲባል በዚች ምድር ላይ የመጨረሻውና የተመረጠው ተስፋ ሆነን እንድንቀጥል ከሚያደርግን ተግባራችንና ከዓለም አቀፍ መሪነት ግዳጆቻችን መሸሽ። የፖለቲካ ታሪክ ምሁሩ አለን ልችማን ጀግና ይሏቸዋል። መኬንን ጆን መኬን ረፕሬዘንትድ ፐብሊክ ሰርቪስ ሂ ወዝ አ ጀኒውን አሜሪካን ጆን መኬን የሕዝብ አገልጋይ ነበሩ። እንዲያው የይስሙላና አጉል የተኰፈሱ የሚዲያ ጀግና ሳይሆኑ እውነተኛ አሜሪካዊ ጀግና ነበሩ። የዩናይትድ ስቴትስ አድሚራል ልጅ ጆን መኬን የባሕር ኃይሉ ጄት አብራሪ ሆነው በቪየትናም ጦርነት ወቅት በአየር ድብደባ ተልዕኮዎች ላይ ተሰልፈዋል። በኢትዮጵያ የዘመን አቆጣጠር በ1960 ዓ ም ያበሯት የነበረች ጄት ያኔ ይፋለሟቸው በነበሩ የሰሜን ቪየትናም ኃይሎች ተመታችና እርሳቸውም ጠላት እጅ ላይ ወደቁ። የጦር ምርኮኛ ሆነውም ለአምስት ዓመታት በሥቃይ አያያዝና በእንግልት እንዲቆዩ መደረጋቸውን ታሪካቸው ይናገራል። ከብዙ ዓመታት በኋላ ታዲያ ሪፐብሊካኑ መኬን የሕግ መወሰኛ ምክር ቤት አባል ሆነው ወደዚያችው ቪየትናም ተመለሱ። በዚህኛው ጉብኝታቸው ወቅት ግን የተዘረጉ እጆችና ፍቅር ነበር የጠበቃቸው። በዋሽንግተንና በሃኖይ መካከል ሰላምና መልካም ግንኙነት እንዲመለስ አጥብቀው ተከራክረዋል፣ ተሟግተዋል። በአንድ ወቅት ከቪኦኤ ጋር ባደረጉት ቃለ ምልልስም ይህንኑ አቋማቸውን አንጸባርቀዋል። ን ይህ በእስር ቤት ያንገላቱኝ አንዳንድ ሰዎች ነበሩ። ዳግመኛ እንደማይመጣብኝ ተስፋ አደርጋለሁ። ይሁን እንጂ ያ ሁኔታ ቬትናማውያን ድንቅ ሰዎችና ወዳጆቻችንም የመሆናቸውን እምነቴን አይለውጠውም። እኛም እንፈልጋቸዋለን፣ እነርሱም ይፈልጉናል። ከ1994 ዓመተ ምሕረቱ የመስከረም አንድ ጥቃት በኋላም ምንም እንኳ መኬን የአፍጋኒስታንና የኢራን ጦርነቶች ቢደግፉም በሽብር ተጠርጣሪዎች ላይ ይፈጸም የነበረውን የሥቃይ ምርመራና ዘዴዎች በብርቱ ሲቃወሙ ቆይተዋል። አንዳንዴ ደግሞ መኬን ቁጣ ሲያሸንፋቸው ለብርቱና የዘለፋ ቃላት ጭምር ከመናገር ወደ ኋላ አይሉም። አንዴ በተወካዮች ምክር ቤቱ መድረክ ላይ ሆነው አንዱ ላይ ያወረዱበት ቁጣ ነው፣ ውጣ ከዚህ ምናምንቴ መናጢ አሉት። ደግሞም መኬን ክብር የሚያውቁና የሚሰጡም ሰው ናቸው። ለዩናይትድ ስቴትስ ፕሬዚደንትነት ሪፐብሊካን ፓርቲያቸውን ወክለው በሁለት ሺህ ዓመተ ምህረት ለሁለተኛ ጊዜ የተወዳደሩ ጊዜ ስለ ዲሞክራቲክ ፓርቲው ተፎካካሪያቸው ባራክ ኦባማ አረብ ናቸው የሚል ሐሜት ውስጥ ውስጡን ይናፈስ ነበርና አንዷ የመኬን ደጋፊ ይህንኑ ሐሜት አንስታ የምረጡኝ ቅስቀሳ መድረካቸው ላይ ጠየቀቻቸውና እርሳቸውም ስለ ባራክ ኦባማ እዚያው ምስክርነታቸውን ሰጡ። እንደ ተፎካካሪ ሳይሆን እንደ እውነተኛ ዜጋ፣ የለም፣ ቤቴ አንዳንድ የማንስማማባቸው ጉዳዮች በመካከላችን ያሉ፣ ዜጋ ጨዋ የቤተሰብ ሰው ናቸው። በዚያ ምርጫ መኬን አልተሳካላቸውም። በባራክ ኦባማ ተሸነፉና ወደ ሕግ መወሰኛ ምክር ቤታቸው ተመልሰው በዩናይትድ ስቴትስ የዓለም ጉዳዮች ውስጥ በንቁ ተሳታፊነታቸው ቀጠሉ። የሴኔቱ የጦር አገልግሎቶች ኮሚቴ ሊቀመንበርም ነበሩ። ዶናልድ ትራምፕ ፕሬዚደንታዊ እጩ ሆነው መኬን የጦር ጀግና የመሆናቸውን ጉዳይ ጥያቄ ውስጥ ያስገቡ ጊዜም መኬን ምላሽ ለመስጠት አልተሽቀዳደሙም፣ እንደ ዋዛ አለፉት። የጦር ጀግና የተባሉት እኮ ስለ ተያዙ ነው። እኔ ያልተያዙ ሰዎችን ነው የምወደው። ይህንን ባለ ለመርጥ ነበር። ምንም እንኳ ለዚህ የትራምፕ ማናናቅ መኬን ምላሽ አይስጡ እንጂ የፕሬዚደንቱ የአስተዳደር ዘዬና የፖሊሲዎቻቸው ብርቱ ተቀናቃኝ ሆነው ቀጥለዋል። የዋሽንግተንን የተጋጋነ የተጋነነ የተባለ የሀገር ፍቅር ስሜትም እምብዛም አልወደዱትም። ፕሬዚደንት ትራምፕ የመሩትና እንዲጸድቅላቸውም አብዝተው ይወተውቱ የነበሩበት የጤና ሕግ ረቂቅ በሴኔቱ ሲወድቅ ለመውደቁ ወሳኙ ድምፅ የነበረው የጃን ማኬን ድምፅ ነበር። መኬን የሪፐብሊካኑን ያህል በዲሞክራቶቹም ዘንድ የተከበሩ ሰው ነበሩ። የቀድሞው ምክትል ፕሬዚደንት ጆ ባይደን ስለ መኬን እማኝነታቸውን ሲሰጡ እንዲህ ብለዋል። ድፍረትና ታማኝነት ዛሬ አክብሮታችንን እየገለጽሁለት ያለውንም ሰው ከዚህ የተሻለ ሊያሳይ የሚችል መግለጫ የለኝም። የፖለቲካ ታሪክ ጸሐፊው አለን ሊችማን ሲናገሩ በቅርብ ዓመታት ካየናቸው ማንም ፖለቲከኛ ይልቅ ጆን ማኬን ፓርቲ ዘለል ጥረቶች በማድረግ ሀገሪቱ መልካሙ ሁሉ እንዲሆንላት ሲሰሩ መቆየታቸውን መስክረውላቸዋል። የኢሚግሬሽን ማሻሻያ ህግና የምርጫ ዘመቻ የገንዘብ ምንጭ ህግ ማሻሻያን የመሳሰሉትንም ጠቃቅሰውላቸዋል። ጃን ሲድኒ መኬን፣ ወታደር አርበኛ፣ የሕዝብ እንደራሴ አገልጋይ። እኔ በምድር ላይ እጅግ የታደርኩ ሰው ነኝ አሜሪካንን አገልግያለሁ። ብዙዎች በመኬን ህልፈት አዝነዋል። መኬን ግን እስከ ህልፈታቸው ድረስ በጽናት ቆሙ። ወደ ተከታዩ ዘገባችን እንለፍ። የብአዴን ማዕከላዊ ኮሚቴ ያለፈው ሳምንት ስብሰባ በውጭ ምሁ አገር ሆነ ሀገር ውስጥ ያሉ የአማራ ክልል ተወላጅ ምሁራን አሁን የተገኘውን ለውጥ ለማስቀጠል ያስችላል የተባለ የምክክር ጉባኤ 105 አባላትንና 15 የቦርድ ሰብሳቢዎችን አጽድቆ ተጠናቋል። ዶክተር ገበያው ጥሩነህ የአማራ ምሁራን መማክርት ፕሬዚዳንት፣ ፕሮፌሰር በላይ ካሳ ምክትል ፕሬዚዳንት ሆነው ተመርጠዋል። አስቴር ምስጋናው ከባሕር ዳር ይህን አድርሳናለች። ማዕከላዊ ኮሚቴው በመስከረም ወር ላይ ለሚያካሂደው የባዕዴን አስራ ሁለተኛ መደበኛ ድርጅታዊ ጉባኤ ላይ ለሚቀርበው ረቂቅ ሪፖርት በስፋት ተወያይቶ ውሳኔ ላይ የደረሰባቸውን ነው በመግለጫው ያተተው። በዚህም ባዕዴን አሁን የተጀመረውን ሀገራዊና ክልላዊ ለውጥ ለማስቀጠል የማዕከላዊ ኮሚቴ አባላቱ ጥልቀት ያለው ውይይት እንዳደረጉና በግንባር ቀደም ከህዝቡ ጎን የተከበራቸው አድማጮች፣ ቀደም ሲል በመግቢያው ላይ የባዕዴን ማዕከላዊ ኮሚቴ ያለፈው ሳምንት ስብሰባ የሚለው በስተት ስለነበር የተባለው ይቅርታ እንጠይቃለን። አሁን በውጭ እና በሀገር ውስጥ ስላሉ የአማራ ክልል ተወላጅ ምሁራን አስቴር ምስጋናው ያጠናቀረችው ዘገባ ከባህር ዳር ይቀርባል። ከውጭም ሆነ ከሀገር ውስጥ ያሉ የአማራ ክልል ተወላጆች ምሁራን ዛሬ በባህር ዳር ከተማ ተገኝተዋል። ምክንያታቸው ደግሞ የአማራ ተወላጆች ምሁራን መማክርት ጉባኤን ለመመስረት ነው። በዚህ የውይይት መድረክ ላይ የተገኙት የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው ከመንግስት ጋር አብሮ መስራት ማለት ፖለቲከኛ መሆን አይደለም፣ አንጻራዊ ቢሆንም ከፖለቲካ ፈጽሞ ነጻ የሆነ ሰው የለም ብለዋል። በእኔ እምነት መማር የህዝብን ህመም አብሮ ታሞ መፈወስ መቻል ነው። የክልላችን ህዝብም ይሁን አገራችን ዘመናትን ያስቆጠሩ በርከት ያሉ ችግሮች አሉባቸው። ችግሮቹን መንግስት ብቻውን ታግሎ ሊፈታቸው እንደማይችል አሳምረን እንረዳለን። ዛሬ የሁላችሁንም በር ለማንኳኳት ስንወስን ሀገር በእውቀት እንጂ በልበ ብርሃንነት ብቻ እንደማይመራ ተገንዝበን ነው። ሀገር በመገንባት ሂደት ውስጥ ህዝብ መንግስትና የግል ባለሀብቶች ትልቅ ድርሻ ያላቸው ይሁን እንጂ ሁሌም በእውቀትና በጥበብ ካልተሳሰሩና ካልተደጋገፉ ወንዝ ማሻገር አይችሉም። ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በበኩላቸው ጨው ለራስህ ስትል ጣፍጥ፣ ያለዚያ አሞሌ ነው ብለው ይጥሉሃል የሚለውን የሀገራችንን ብሂል በማጣቀስ ነበር ሀገርንና ህዝብን ማስቀደም እንደሚያስፈልግ የተናገሩት። የችግር ፈችነት የአብሮነት የመፍትሄ አካልነት መርህ በመከተል ወደፊት መራመድ ጊዜውና መድረኩ የሚጠይቀው ነው። ከዚያ አኳያ ለራስ ስትል ጣፍት ካልሆነ አሞሌ ነው ብሎ የወረጉ ረሀል አይነትም ታሪክ ይመጣልና የአሳሰብ አስተላለፍ አመለካከት ከፖለቲካ አኳያ ያልፋል። ሀገርና ሕዝብ ግን በቅብብሎች ትውልድ ይቀጥላል። ቁም ነገር ያለውን አሸራ አስቀምጦ ማለፍ ከያንዳንዱ ተዋናይ ይጠበቃል። ይህን የምሁራን የመማክርት ጉባኤ ለመመስረት ከአራት ወር በፊት እንቅስቃሴ የተጀመረ ሲሆን ከውጭ ሀገራት ተሞክሮ የተወሰደ እና በውጭ ሀገር የሚኖሩም የክልሉ ተወላጆች እንደተሳተፉበት የሚናገሩት የምሁራኑ ተሳትፎ አስተባባሪ ግብረ ኃይል ሰብሳቢ ዶክተር ገበያው ጥሩ ናቸው። አምስት መርሆችን አስቀምጠን ነበር። እነዚህም አንደኛ የምሁራን ተሳትፎ ተቋማዊ ሁሉና የሚያስፈልገውም መሆን እንዳለበት፣ ሁለተኛ ይህ ተቋም በአወቃቀርም ሆነ በአሰራር ነፃና ገለልተኛ ሆኖ በየጊዜው በምርጫ ከሚቀያየረው ገዢ ፓርቲም ሆነ የመንግስት አካል ጋር በቋሚነት ለክልሉ ልማትና እድገት ሳይንሳዊ ስነ ዘዴን ተከትሎ የሚሰራ መሆን እንዳለበት። ይህ ተቋም አማራ ብሔርተኝነትንና ኢትዮጵያዊ ዜግነትን አጣጥሞ ለሁለንተናዊ ክልላዊ ብሎም አገራዊ እድገት የሚሰራ መሆን እንዳለበት። አራተኛ፣ ይህ ተቋም በቀጥታ አስፈጻሚው አካል ጋር በተለያየ መንገድ የሚሰራና በቅድ ዝግጅትና አፈጻጽም ግምገማ ላይ የሚሳተፍ ሶስት ቀናት በሚቆየው በዚህ የውይይት መድረክ በኢትዮጵያ ፖለቲካና በአማራ ክልል ሕዝብ ላይ ያተኮሩና በሌሎች ርዕሰ ጉዳዮች ላይ ውይይት ይደረጋል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ። አስቴር ግን እዛው ባህር ዳር ላይ ከአስቴር ጋር እንቆያለን። በተከታዩም ዘገባ ቀደም ሲል ጀምረ ነው ወደ ነበረው የብአዴን ማዕከላዊ ኮሚቴ ያለፈ ሳምንት ስብሰባ ዘገባ ነው የምንሸጋገረው። የብአዴን ማዕከላዊ ኮሚቴ ለሁለት ቀናት ሲያካሄድ የነበረውን መደበኛ ስብሰባ አስመልክቶ የደረሰበትን ውሳኔ ትናንት ባወጣው መግለጫ ይፋ አድርጓል። ከማዕከላዊ ኮሚቴ ስብሰባ ላይ ስላገዳቸው ከፍተኛና ነባር አመራር አባላት መግለጫው የያዘው ዝርዝር እንደሌለ አስቴር ምስጋናው በተከታዩ ዘገባ አካታለች። ማዕከላዊ ኮሚቴው በመስከረም ወር ላይ ለሚያካሂደው የባዕዴን አስራ ሁለተኛ መደበኛ ድርጅታዊ ጉባኤ ላይ ለሚቀርበው ረቂቅ ሪፖርት በስፋት ተወያይቶ ውሳኔ ላይ የደረሰባቸውን ነው በመግለጫው ያተተው። በዚህም ባዕዴን አሁን የተጀመረውን ሀገራዊና ክልላዊ ለውጥ ለማስቀጠል የማዕከላዊ ኮሚቴ አባላቱ ጥልቀት ያለው ውይይት እንዳደረጉና በግንባር ቀደም ከህዝቡ ጎን በመሆን አታጋይ ድርጅት ለመሆን ቆርጦ የተነሳ መሆኑን ነው የተገለጸው። በህዝቡና በአባላቱ ዘንድ በስፋት እየተነሱ የነበሩ እንደ የአማራ ብሔርተኝነት ተኝነት የማንነትና የወሰን ጥያቄዎች፣ የህገ መንግስት መሻሻል፣ የግለሰብ መብት፣ መተካካት፣ የልማት ድርጅቶች ባለቤትነት እና የኢትዮ ሱዳን ድንበር ጉዳይ ኮሚቴው ትኩረት ሰጥቶ እንደተወያየባቸውና አፋጣኝ ምላሽ ለመስጠትም በዝግጅት ላይ እንደሆነ መግለጫው አስታውቋል። የህዝቡንና የአባላቱን ፍላጎት መሰረት ያደረገ ከወቅቱ ጋር አብሮ የሚራመድ የድርጅቱ ፕሮግራምና የመተዳደሪያ ደንብ ለማሻሻል እንደሚያስፈልግ ድርጅቱ አምኗል ይላል መግለጫው። ባለፉት ዓመታት ክልሉን ጨምሮ በመላው የኢትዮጵያ ህዝብ የመፈናቀል መሰደድ ለህይወትና ንብረት መውደም ምክንያት የሆኑ የወሰንና የማንነት ጥያቄዎች ላይ ህገ መንግስቱን መሰረት አድርጎ እንዲካለል በአዴን ትግል እንደሚያደርግ የጠቋመው መግለጫው ህገ መንግስቱን ለማሻሻል በቁርጠኝነት እንደሚሰራ ጨምሮ ጠቅሷል። የግለሰብ መብት የሚከበርበትን ስርዓት እውን አደርጋለሁ ያለው ብአዴን መተካካትን በተመለከተ የተማረውን ወጣት ማዕከል ያደረገ የአመራር ምልመላና ግንባታ ስራ እንደሚያካሄድ ጠቁሟል። ከለውጡ እንቅስቃሴ ጋር አብረው መጓዝ በተሳናቸው ከፍተኛ አመራሮች ላይም እርምጃ መውሰዱን ነው የገለጸው። ድርጅቱ ራሱን የማጥራት እንቅስቃሴውን አጠናክሮ እንደሚቀጥልና በአስራ ሁለተኛ ድርጅታዊ መደበኛ ጉባኤው ላይም ይህንን ግምት ውስጥ ያስገባ ውሳኔ እንደሚያስተላልፍ ጠቁሟል። የመንግስት የልማት ድርጅቶች ግልጽነትና ተጠያቂነት ባለው ስርዓት መመራት እንዳለባቸው ያመነው ድርጅቱ እንደ ጥረት ኮርፖሬትና አብቁተ የተባሉ የልማት ድርጅቶች ተጠሪነታቸው ለክልሉ መንግስት እንዲሆኑ የፖለቲካ ውሳኔ መወሰኑ ተገልጿል። አፈጻጸሙም ህጉን ተከትሎ ተግባራዊ ይደረጋል ተብሏል። መግለጫው በኢትዮ ሱዳን ድንበር ላይ አርሶ አደሮችን እያጋጨ ያለውን በተለይ በመተማ ወረዳ ልዩ ስሙ ደለሎ በተባለው አካባቢ ታሪካዊ ዳራውንና ነባር የይዞታ መብቶችን ያላስጠበቀ የሚመለከታቸውን አካላት ያላሳተፈና የጋራ አቋም ያልተያዘበት እንደነበር እና በዚህም የባዕዴን አመራሮችን ከህዝብ ጋር ያራራቀ እንደነበር አውስቷል። በሌላ በኩል በቋራ ወረዳ ልዩ ስሙ ነፍስ ገበያ በተባለ አካባቢ በጊዜያዊነት ሰፍሮ የነበረው የሱዳን ወታደር ከጊዜ ወደ ጊዜ ግዛቱን እያሰፋና ቋሚ ካምፕ እየገነባ ይገኛል። የካምፑ መኖር ደግሞ የድንበሩን ጉዳይ ይበልጥ እያወሳሰበው መሆኑን በስፋት የገመገመው ማዕከላዊ ኮሚቴው የሱዳን ወታደር ከዚያ ስፍራ በፍጥነት ለቆ እንዲወጣ የወሰነ ሲሆን የፌዴራል መንግስቱም ይህንን እንዲያስፈጽም ተጠይቋል። በመግለጫው እስከ አስራ ሁለተኛው ድርጅታዊ መደበኛ የጉባኤ ድረስ ከማዕከላዊ ኮሚቴ አባልነታቸው ስለታገዱት ነባር አመራሮች ግን በመግለጫው ምንም የተባለ ዝርዝር ጉዳይ የለም። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ነው፣ ባህርዳር። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀኑ ሰኞ ነው። ዛሬ ስፖርት አልቀረም፣ እነሆ ሰሎሞን ክፍሌ ይዞ ቀርቧል። እንደምን አምሽታችሁልኛል የተከበራቸው አድማጮቼ። በትላንቱ የሜክሲኮ ሲቲ ማራቶን በሴቶቹ ኢትዮጵያ፣ በወንዶቹ ኬንያ አሸንፈዋል። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። ትላንት ሜክሲኮ ሲቲ ላይ በተካሄደው የማራቶን ሩጫ ውድድር የሴቶቹን ከአንደኛ እስከ አራተኛ ተከታትለው በመግባት ድል የተቀዳጁት የኢትዮጵያ አትሌቶች ናቸው የታፈራው ተመስገን አንደኛ፣ ፋንቱ ኤቲቻ ሁለተኛ፣ ትንቢት ወልደ ገብርኤል ሦስተኛ፣ ብሩክታይት ደገፋ አራተኛ ሆነዋል። በዚህ ውድድር ታሸንፋለች ተብሎ ቅድሚያ ግምት የተሰጣት ግን በማራቶን ለመጀመሪያ ጊዜ የሮጠችው ኬንያዊት ግሬስ ዋምቡይ ነበረች። አምስተኛው ኪሎ ሜትር ላይ ይህን የሚያሳድዳትን ጠንካራ የኢትዮጵያ ቡድን ከአንድ ደቂቃ በላይ ስትመራ ቆይታ ግማሹ ላይ ወደ ሁለት ደቂቃ ከአርባ ሰባት ከፍ አድርጋው ነበር። ሰላሳ ሦስተኛው ደቂቃ ላይ ግን አራቱ የኢትዮጵያ አትሌቶች ደረሱባት። የ26 ዓመቷ ታፈራው ተመስገን ማብቂያው ላይ ፍጥነቷን ጨምራ በሁለት አርባ ከአስር ገባች። ለታፈራው ማራቶን ስምንተኛ ሙከራዋ ሲሆን ስታሸንፍ ለመጀመሪያ ጊዜ ነው። በወንዶቹ ኬንያዊው ቲተስ ኤኪሩ ቀድሞ ገብቷል። የወቅቱ ሻምፒዮን ኢትዮጵያዊው ፈቃዱ ከበደ ያለበት ዐሥራ ሁለት ራጮችን የያዘው ቡድን ግማሹ ላይ በአንድ ሰዓት ከስድስት ደቂቃ ዜሮ ዘጠኝ ሴኮንድ ደርሰው ነበር። ሰላሳኛው ደቂቃ ላይ መሪዎቹ ኤኪሩ ኤድዊን ኮች፣ እና ማቲው ኪሶሪዮ ሆነዋል። በመጨረሻም ኬንያዊው ቲተስ ኢኪሩ በ2፡10፡38 በድል አጠናቋል። በድምሩ 32645 ተሯዋጮች ናቸው ውድድሩን ያጠናቀቁት። ከእነርሱ መካከል የ68 ዓመት ዕድሜ ያላቸው ሚጌል አንጀል ቫርጋስ ይገኙበታል። ብቸኛው ሯጭ ናቸው ቫርጋስ በሁሉም የሜክሲኮ ሲቲ ማራቶኖች ሲሮጡ። እንደ 1968 የኦሊምፒክ ውድድሮች ሁሉ የትላንቱ ማራቶን በቀጥታ የቴሌቪዥን ስርጭት ለሕዝብ ታይቷል። በዚሁ ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጮም መስቀል ላሸጋግራችሁ። አጠር ያለ የእግር ኳስ ስፖርት ዜናዎች አሉት። መቀጠል ትችላለ ገዛኝ። አመሰግናለሁ ሰለሞን። ትናንት ዳሬ ሰላም ላይ በተደረገው የምስራቅና መካከለኛው አፍሪካ ከ17 ዓመት በታች ወንዶች እግር ኳስ ሻምፒዮና የኢትዮጵያና የኡጋንዳ ታዳጊዎች ለፍጻሜ ደርሰው በዩጋንዳ ሶስት ለአንድ አሸናፊነት ተጠናቋል። የኢትዮጵያ ታዳጊ ቡድን ዋንጫውንና የአፍሪካ ዋንጫ ተሳትፎ ቢያጣም በማጣሪያው ሂደት ያሳየው እንቅስቃሴ ተደናቂ አድርጎታል። በውጤቱም መሰረት የዩጋንዳ ታዳጊ ቡድን ታንዛኒያ በምታዘጋጀው ከ17 ዓመት በታች አህጉራዊ የሻምፒዮና ተሳታፊነት ሁለቱን ከማረጋገጡም በላይ የምስራቅና መካከለኛውን አፍሪካ ሻምፒዮና ዋንጫውንም አንስተዋል። ምንተስኖት እንድሪያስ ኮከብ ጎላግቢነቱ፣ አላዛር ማርቆስ ደግሞ ግብ ጠባቂ ነው። እሱም እንዲሁ ሁለቱም ከኢትዮጵያ ተሸላሚዎች ሆነዋል። ወደ አውሮፓ ስንሸጋገር ዘጠነኛው ከ20 ዓመት በታች ሴቶች የዓለም እግር ኳስ ዋንጫ ባለፈው አርብ ፈረንሳይ ውስጥ በጃፓን ሴቶች ቡድን አሸናፊነት ተጠናቋል። ዋንጫውን ብቻ ሳይሆን የጸባይ ዋንጫውንም ጠቅልለው የጃፓን ወጣት ሴቶች እግር ኳስ ቡድን ወስደውታል። የጃፓን ወጣት ሴቶች እግር ኳስ ቡድን ለድርብ ድል የበቃው በፍጻሜው ላይ የስፔናቸውን ሶስት ለአንድ በመርታት ነው። ለደረጃ የተደረገውን ጨዋታ የእንግሊዝ ወጣት ሴቶች የፈረንሳያቻቸውን አራት ለሁለት አሸንፈው ሶስተኛ ደረጃን አግኝተዋል። ኢትዮጵያዊት ዋና ዳኛ ሊዲያ ታፈሰ ለዚህ ለውድድሩ ከተመረጡት አስራ አምስት ዳኞች መካከል አንዷ ነበረች። እስከ ሩ ፍጻሜም በማጫወት አዲስ ምዕራፍ ከፍታለች። በእኔ በኩል ያለው የሆነው ሰለሞን አመሰግናለሁ። አመሰግናለሁ ገዛ መስቀል ነበር ከአዲስ አበባ። በዚሁ እንሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደና ቆዩ። እኛም ሰሎሞንንም ገዛኸኝንም እናመስግንና እንግዲህ ወደ ዝግጅታችን መጠናቀቂያ እየተቃረብነን አጠር አጠር ያሉ መረጃዎችን እናደርሳችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ46 ሳንቲም ተመንዝሯል። የመሸጫው ዋጋ ነው። የመሸጫው ዋጋ 28 ብር ከ01 ሳንቲም ነው። አንድ ዩሮ 31 ብር ከ80 ነው። አንድ የእንግሊዝ ፓውንድ 33 ብር ከ80 ነው። አርብ ነሐሴ 18 የወጣ የኢትዮጵያ ብሔራዊ ባንክ ምንዛሪ ነው። ኤንቢኢ ጂኦቪ ኢቲ ላይ 18 ምንዛሪዎችን የያዘ ዝርዝር ታገኛላቸው። የነዳጅ ዘይት ዋጋ አንድ በርሜል 68 ዶላር ከ72 ሳንቲም ነው። ወርቅ 11015 ብር ነው። ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቱ 12፣ ዝቅተኛው 20 ዲግሪ ሴልሺየስ ነው። ዝግጅታችን ተጠናቀቀ። ክቡራትና ክቡራን በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና አዲሱ አበበ ነን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። ጤና ይስጥልን።